እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2017 እስከ 2050 ቀጥሎም እስከ 2080 የአፍሪካ ሕዝብ ብዛት አሁን ካለው አንድ ቢሊዮን ከእጥፍ በላይ ያድጋል። ከህዝቡ ማደግ ጋር ደግሞ የምግብ ፍላጎቱም በሶስት እጥፍ ይጨምራል። አብዛኛው የአፍሪካ ሀገራት በእርሻ ላይ የተመሰረቱ ግብርና ቢኖራቸውም ግብርናው ኋላ ቀር በመሆኑ የአህጉሪቱ ሕዝብ ከውጭ በሚገቡ ምግቦች ላይ ጥገኛ ሆነዋል፣ ይላሉ የመስኩ ባለሙያዎች። ዶክተር ሰሙ አያሌው ሞገስ የውሃ መሐንዲስ ናቸው። The <laughs> በአሁኑ ጊዜ የተለያዩ ተቋማትን የሚያማክሩ ሲሆን ውሃን ለሰው ልጅ ደህንነት እንዴት ማዋል እንችላለን በሚል ከአሜሪካ ብሔራዊ ፋውንዴሽን ጋር እየሰሩ ይገኛሉ። የምግብ ዋስትና ማረጋገጥ አለመቻል ወይም መቻል የሚወስነው ወይ ምግብ በዘላቂነት መግዛት በመቻል ነው ወይም ደግሞ ምግብ ማምረት በመቻል ነው። ሀገር ውስጥ እንግዲህ በተለያዩ የፖለቲካ፣ የፋይናንስ የሶቨሬን ምግብን ሁሌ መግዛት አይቻልም። ምክንያቱም ማምረት ዋናው ምንጭ ነው የሚሆነው ለአፍሪካ። ወቅቱን ያልጠበቀው ዝናብ በአፍሪካ አስተማማኝ አይደለም፣ የምግብ ዋስትናን ጥያቄ ውስጥ ያስገባል። ስለዚህ መስኖ ሁነኛ መፍትሄ ነው ይላሉ ምሁሩ። ምርትና ምርታማነት ለመጨመር ሊረግ ዘዴዎች አሉ። ያው መስኖን ማስፋፋት ነው። ምክንያቱም የአፍሪካ እርሻ በዝናብ ላይ የተመሰረተ ስለሆነ እና አንድ ወቅት ብቻ ላይ መሰረት ያደረገ ስለሆነ ሁለት ሶስት ወቅቶችን አምርቶ ያለውን የምግብ ዋስትና መሸፈን አልተቻለም። የመስኖ አሰራር የተቀናጀ መሆን አለበት። ሁሉም ባለሀብቱም፣ ገበሬውም፣ ዶነሩም መንግስቱም በፖሊሲ በማመቻቸት ኢንቴግሬትድ ሁኖ ማስፋፋት ይቻላል። በአጭር ጊዜ በአስር በአስራ አምስት አመት ውስጥ የሚፈልገው ውጤት ሊመጣ ይችላል ግን እያንዳንዱ ተሳታፊ የሆነው አካል ደግሞ ተጠቃሚ ይሆናለን። በአፍሪካ ባለው የሰውና የተፈጥሮ ሀብትን አቀናጅቶ በቆሎ፣ ስንዴ፣ ገብስና መሰል ምርቶችን በብዛት ማምረት ግድ ይላል። በተለይ በሚቀጥሉት ስልሳ ዓመታት በላይ ራሳቸውን አይችሉም የተባሉ ሀገራት ውስጥ በትኩረት ሊሰራበት ይገባል ሲሉ የመስኩ ምሁራኖች ይናገራሉ። ኢትዮጵያ፣ ኬንያ፣ ኡጋንዳና ሌሎችም አስር የአካባቢው ሀገራት ከአሁኑ መላ ቢመቱ ይበጃል ተብሏል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።